ኃይል ውስጥ ብቻ ሳይሆን በኢትዮጵያ ሲቪል አቪዬሽን የበረራ ደህንነት የአውሮፕላን ጠለፋን ለመከላከል የሚደረግ የተቀነባበረ ሥራ የመሰረቱት የቆረቆሩት ሰው መሆናቸው በመጽሐፋቸው ይተረካል። በጦር ትምህርት ቤቶች ባስተማሪነት አገልግለዋል። ዶክተር ስንታየው፣ ይህ የምናወራው የዛሬ አርባ ዓመት ግድም ነውና በዚያ ዘመን እነኚህ ስራዎች መስራታቸውን በእነኚህም ስራዎች በቀዳሚነት የተሳተፉ ሰው መሆናቸውን በመጽሐፉ በስፋት ተተርኳል። ይህም መጽሐፍ ከታሪክ ዘካሪነቱ ባሻገር ለሌሎችም አርአያነታቸውን ማሳያም ጭምር ነው እና የኢትዮጵያ ሲቪል አቪዬሽን ውስጥ የነበረውና በመጽሐፉ የተጠረቀውን እስኪ ደግሞ እሱን ከጦር ወጣ ይላልና በመጠኑ ያካፍሎ ነው እ እንግዲህ መጀመሪያ አባቴ የአንቲ ሃይጃከር የበረራ ደህንነት ቡድን ያቋቋመ ነው። ሰዎች እንደጠየኩት ከብዙ መኮንኖች ተመርጦ ነው የተሰጠው። በዛም ሰዎች መርጦ ያንን አቋቁሞ መጀመሪያ እንደውም መጽሐፉ ላይ ታነቡታላችሁ። የመጀመሪያውን በረራ እሱና ሌላ ሁለት የእሱ አባሎች ናቸው ያደረጉት። በደንብ እንትኑም ሳይኖራቸው በድፍረት በሀገር ፍቅር ስሜት አይሮፕላኖች እንዳይቆሙ አየር መንገዱም ላይ ከባድ ሲሰራ ስለመጣ ጠለፋዎች፣ እገታዎች በርክተው ነበረ። በጣም በርክተው ነበር ነው የሚባለው እና አየር መንገዱ በረራ የማቆም አይነት ነበር። በዛን ጊዜ ነው የተመረጠው ከዛ ተነስተው ነው እንግዲህ በዓለም አቀፍ ደረጃ ተቀባይነት በሌለው ጊዜ እነኚህ ሰዎች መሳሪያ ይዘው ይገባሉ፣ አደገኞች ናቸው እየተባለ በየዓለሙ ጥሩ ተቀባይነት አልነበራቸውም። በአሁኑ ጊዜ እነሱ የሰሩት ስራ በዓለም ደረጃ ይሰራበታል እና ትልቅ አስተዋጽኦ ነው። እንደውም ኮሎኔል ስምረት መድሃኔ የበፊቱ የአየር መንገድ ስራ አስኪያጅ ሲገልጹልኝ ካሳ ለአገሩ ብቻ ሳይሆን ለዓለም ነበረ አስተዋጽኦ ያደረገው እና ይቆጫቸዋል የሁሉ ተረስቶ በዓለም ደረጃ መታወቅ ነበረበት በሀገሩም አልታወቀም ብለው በጣም ተቆጭተው ነው የነገሩኝ። ሌሎችም ሌሎችም ሰዎች እና እና በዛን ጊዜ ሌሎችም ሰዎች እንደነገሩኝ የእኛ አየር መንገድ ከባድ ነገር ሳይደርስበት ሰው ሳይሞት የሚጠልፉትን ሰዎች ከሽፎ ብዙ ነገር ያደረጉት ዶክተር ስንታየው ጊዜ ቢወስድም ብዙ ድካምን ቢጠይቅ በጊዜው ውስጥ መዳበሩም መጽሐፉም የተሻለ ደረጃ ከፍ ማለቱ አልቀረም ብሎ በመጽሐፎ መግቢያ ይናገራሉ ይሁንና ታዲያ ስለ አባቶ ያለውትን እውቀት የጥናቶን አስፈላጊነት አጽንኦት ሲሰጡ ካናገሯቸው ሰዎች አንዱ ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የእርዳታ ማስተባበሪያ ኮሚሽነር ለመሆኑ አባትሽም በደንብ ታውቂዋለሽ ወይ ብለው ጠይቀው ነበረ። ከጥናቱ በፊት ቢሆን እንዴት አባቴን በደንብ አላውቅም ብዬ በቁጣ በጋልኩ ነበር። ከረዥም ጥናት ጉዞ ወዲያ ስለነበር ጥያቄያቸው አግባብ ያለው መሆኑን በመረዳት ስቄ በደንብ እያወቅኩት ነው ብዬ መለስኩላቸው ይላሉ። እርሱም በጥናቶ ውስጥ አባቶን ማወቅ የጀመሩ ይበልጥም የተረዷቸው ይመስላል። እስኪ ያብራሩልን። አባቴን እኔ የማውቀው ጥሩ አባት ነበር። ተጫዋች ነበር። በጣም ያስቀን ነበር። በጣም ፍቅር የሆነ አባት ነበር። ያንን ብቻ ነው ይበልጥ የማውቀው አሁን ግን በስራ አብረውት የነበሩት በግዳጅ ላይ አብረውት የነበሩትን ሰዎች በማናገር ስለ አባቴ ብዙ አውቄያለሁ። ከሁሉም የሚደንቀኝ ነገር ግን አባቴ የጠበኩት ሰዎች እንዲነግሩኝ ጀግና ናቸው ወይም ጠንካራ ወታደር ናቸው ብቻ ነበር። ግን መጽሐፉ ላይ እንደምታዩት አባቴን የሚገልጹት ከጀግንነት ከወታደርነት ተጨማሪ በጣም ተጫዋች ነበሩ። የታወቁት ዳንሰኛ ነበሩ። የተለያዩ ነገሮች ናቸው እና የአባቴ ታሪክ ትንሽ ለየት ያለ ነው፣ ሁሉን አቀፍ ነው እና እንደውም ፈረንጆች ዋን ኦፍ ኤ ካይንድ እንደሚሉት በጣም የሚገርም ነው። እንዴት አንድ ሰው ይሄን ሁሉ ይሆናል ብዬ ራሴንም ጠይቄያለሁ። ስብዕናው፣ ተወዳጅነቱ። ይህን መጽሐፍም ስጽፍ በጣም ብዙ ሰዎች ተባብረውኛል። መጽሐፉን ያቀለለልኝ የአባት በሰራዊትም ሆነ በሌላ መወደድ ነው። በሰው ነው የተጻፈው፣ እና በጣም ተባብረውኛል። አንዳንዶቹም እየቀለዱ ለአንቺ አይደለም እኮ ለካሳ ነው እያሉ ነበር የሚረዱኝ። አሁንም መጽሐፉ ሲመረቅ በጣም ብዙ ሰው ነው የመጣው። ለአባቴ ያለውን ፍቅር ነው ሰው ያሳየው። ያም የሱ ሰብአዊነት፣ የእሱ ደግነት፣ የእሱ ሁለገብነት፣ ተጫዋችነት ልጆች ሁሉ ናቸው የሚያስታውሱት። አሁን ሳገኝ ድሮ ልጆች የነበሩ ቤታቸው ሲሄድ እንደሚቀልድ እንደሚጫወት እና በተለየ ሰው ነበረ አባቴ። ዶክተር ስንታየው የመጽሐፍት የድርሳናት ስራ ሲታሰብ መረጃ ከእጅ መኖር ነው። አሁን ባነሷቸው ነጥቦች ውስጥም ቁልፍ ቦታ የሚሰጠውና በተለይ ደግሞ የጦር ሰራዊቱንም ታሪክ የሚነካ በጊዜያቸው እርሳቸው ባለፉበት መንገድ የተከናወኑ የተዘገቡ ነገሮችን መፈተሽ የሚጠይቅ እንደሆነ ይታመናልና በመከላከያ ሚኒስቴር፣ በጦር ኃይሎችም ሆነ በምድር ጦር በደንብ የተደራጀና ለጥናት ነጻና ክፍት የሆነ የሰነዶች ማዕከል ባለመኖሩ የጥናቴ ምንጭ ባያደርቀውም አጥቦታል ይላሉ። የተዘገቡ የተሰናዱ ሰነዶችን ማግኘት አዳጋችነት ሲተርኩ እስኪ ስለ እሱ ደግሞ ያጫውቱን። በዚህ ጥረቱ በሙያ አጋሮቻቸው ከተነገሩ ታሪኮች ባሻገር በሰነድ ደረጃ ምን ማግኘት ችለዋል? እንግዲህ በሰነድ ደረጃ ያው ሀገር ቤት ሄጄ ብዙ ሞክሬ ያለው መከላከያ ሚኒስቴርም ሄጄ ሞክሬ ያለው ኤርላይንስም ብዙ ጥረት አድርጌ ያለው። መጨረሻ ግን የግል ማህደሩን ሁሉን ነገር አያሟላም። ግን በጦር ትምህርት ቤት ምድር ጦር ሄጄ ማግኘት ሽያለሁ። የግል ሰነዱን እሱ ነው ደግሞ በጣም የረዳኝ። እንደውም የግል ሰነዱን ማግኘቴ በዚህ ሰዓት የት ነበር የሚለውን በጣም የተሟላ አድርጎታል መስመር የጊዜ መስመር አስይዞልኛል። በዛ ተነስቼ ነው በግል ማህደሩ ብዙ ነገር እንዲሟላ ያደረግኩት። በተለያየ ጊዜ በነበረበት ቦታ በሙሉ ብዙ በራንኳ ኩቻ ያለው እንጂ በጣም ከባድ ነበር። ሌላው ከሰዎች ነው ያገኘው የመረጃ እንቁ አገኘው ይላሉ። ያን የምድር ጦር የግል ታሪካቸውን የሚዘክር ሰነድ ማግኘቱን ሲገልጹ የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸው ፍቅር የተሰዉ መሆናቸውን መጻፎ የሚተርከው አባቱ በበረና ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ወዲህ ወደ ዩናይት ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ ከጦር ምድባቸው ውጪ በሬንጀር፣ በአየር ወለድ፣ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። በወቅቱ በነበሩት በሁለቱ የጦር ትምህርት ቤቶችም በመምህርነት ማገልገላቸውን ይገልጻል። አባቶ ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባርአያነት የተከተሉት ሰው ስለመኖሩም ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው አድማጮች በቅርቡ ለንባብ በበቃው ካሳ ገብረ ማርያም በሚለው አዲስ መጽሐፋቸው ዙሪያ ከመጽሐፉ ደራሲ ከልጃቸው ከዶክተር ስንታየው ካሳ ጋር የጀመርነው ወግ አልተቋጨም። ተከታዩንና የመጨረሻውን ክፍል በሚቀጥለው ፕሮግራም እናቀርባለን። ለአሁኑ ግን ዶክተር ስንታየሁን ለጊዜያቸው እናመሰግናለን። ጊዜ ርስትልኝ